ጌታ ይመስገን። የዛሬው መልእክታችን የሚሆነው ከዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ የተመሰረተ ነው እስከ ቁጥር 10። ዮሐንስ ወንጌል ምዕራፍ 10ን ከቁጥር 1 ጀምሮ እስከ 10 አንብቤላችኋለሁ። ጌታ ኢየሱስ ክርስቶስ ከቁጥር 8 ጀምሮ አነባዋለሁኝ። እንደገና እውነት እውነት እላችኋለሁ እኔ የበጎች በር ነኝ ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም፣ ይወጣልም መሰማሪያም ያገኛል ብሎ ቁጥር 10 ላይ እና ቁጥር 11 ላይ ሌሎች ሀሳቦችን ጨምሯል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ አለና መልካም እረኛ እኔ ነኝ መልካም እረኛ ነፍሱን ስለ በጎቹ ያኖራል ብሎ ተናገረ። የሚገርም ነገር ነው። ብዙ ሰዎች ነበሩ በዛን ጊዜ ጌታ ኢየሱስ ክርስቶስ ዙሪያ ሆነው ይሰሙት የነበሩ እና በዚህ በዮሐንስ ወንጌል በጣም እንትን ይሄ ጭንቅንቅ ያለ ፕሬዥራይዝድ የሆነ እንደምንለው አይነት ከባድ ውይይቶች ከጌታ ከኢየሱስ ጋራ ይደረጉ ነበር። አንዳንዶቹ ውይይቶች ቀጥታ ወደ ክርክር የሚሄዱ ነበሩ። ይሰብካል፣ እሱ ያገለግላል። እና ፈሪሳውያን እና እነዚህ ጸሐፍት የሚባሉ የሃይማኖት መሪዎች አሉ በሚሰብክበትና በሚያስተምርበት ድንቅ ተአምራት በሚደረጉበት ቦታ ሁሉ እየመጡ አንዳንድ ጥያቄ ጠይቁ ነበር፣ እና አንዳንድ ጊዜ ግልጽ ስድብ የሚሳደቡ ነበር። አሁን ምዕራፍ ስምንት ላይ ብትመለከቱ ይህንን ታያላችሁ። በጣም ከፍተኛ ጭንቅ አይነት ነገር ነው የነበረው እና አሁን እዚ ጋር ጌታ ኢየሱስ ክርስቶስ መጥቶ ይህንን ለማየት አሁን የተናገርኩትን ሀሳብ ለመረዳት እንትኑን አውዱን ለመመልከት ከፈለጋችሁ ምዕራፍ ዘጠኝ ቁጥር አርባ ላይ መሄድ ትችላላችሁ። ከፈሪሳውያንም ከሱ ጋር የነበሩት ይህንን ሰምተው እኛ ደግሞ እውሮች ነንን? አሉ። ኢየሱስም አላቸው፣ እውሮች ብትሆኑ ኃጢአት ባልሆነባችሁም ነበር። አሁን ግን እናያለን ትላላችሁ ኃጢአታችሁም ይኖራል። ስለዚህ ያ ውጥረት ውጥረት ብለው ጥሩ ነው፣ ያ ውጥረት በነበረበት ሁኔታ ጌታ ኢየሱስ ይህንን ምዕራፍ እዚህ ምዕራፍ ላይ ያለውን ቃል ተናገረ። እና እንደ መግቢያ የምነግራችሁ ነገር ምንድን ነው? በአዲስ ኪዳን ውስጥ ጌታ ኢየሱስ ክርስቶስ ወንጌል ሲሰብክና ሲያስተምር ብዙ ጊዜ በምሳሌዎች ይናገር ነበር። በምሳሌዎች መናገር በጣም አስፈላጊ ነው ያለው ትንቢታዊም ነው። ምክንያቱም ብሉይ ኪዳን ላይ እንደዚህ ተብሎ ተተንቢዋል። አፌን በምሳሌ ከፍታለሁ እና ሰዎች በምሳሌ የምከፍተውን አፌን ሰምተው በምሳሌ የሚነገራቸውን አስተውለው ወደ እኔ ይመለሳሉ የሚል ሀሳብ አለ እና እዚህ ላይ በምሳሌ ነው ጌታ ኢየሱስ የሚናገረው እና ምሳሌው ሁለት ነገሮች ላይ ያተኮረ ነው። በእርግጥ ምሳሌዎች በሙሉ ከሕይወትና ከደህንነት ጋር የተያያዙ ናቸው ጌታ ኢየሱስ የሚናገራቸው ምሳሌዎች እና እዚህ ጋ ያለው ምሳሌ ራሱን ጌታ ኢየሱስ እንደ በጎች እረኛ አቅርቧል። እና ደግሞ ከዚህም ባሻገር እንደ በጎች በር ራሱን አቅርቧል። አሁን ሁለት ነገሮች ነው እዚህ የሚያሳያቸው እና ወደ በጎች በረት በበሩ የማይወጥ የማይገባ በሌላ መንገድ የሚወጣ እሱ ሌባ ወንበዴ ነው ብሎ ያንን ሀሳብ እያፈሰሰ እያፈሰሰ መጥቶ ጌታ ኢየሱስ ክርስቶስ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። በኋላ ደግሞ እኔ መልካም እረኛ ነኝ ቁጥር 11 ላይ ሲል ታዩታላችሁ። እና እሱ እረኛ ነው፣ እሱ ደግሞ የበጎች በር ነው። እነዚህ ሁለት ምሳሌዎች ህዝቡ እየሰሙ ነው። ይገባቸዋል። አዎ ይገባቸዋል። ምክንያቱም ቅድም ያነበብነው ቃል ትዝ ይላቸዋል። መዝሙረ ዳዊት 23 እግዚአብሔር ራሱ ምን ተብሎ ተነግሮለታል? እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። ይሄ በዓለም ሁሉ የሚነገር ቃል ነው፣ ከመጽሐፍ ቅዱስ ላይ የተወሰደ ነው። እና እግዚአብሔር የሰዎች እረኛ ነው። አሁን ጌታ ኢየሱስ ክርስቶስም ስለ ራሱ ይህንን ነው እያቀረበ ያለው እና እኔ እረኛ ነኝ አዘሴም ታይም ደግሞ በርም ነኝ ብሎ ነው ሁለት ነገር ነኝ በምሳሌ ብሎ ነው እየተናገረ ያለው እና ጥቅሱን ለመረዳት እንግዲህ አሁን ቁጥር ዘጠኝን ቁጥር ስምንትና ዘጠኝን ነው የምናየው ምን አለ ቁጥር ስምንት ላይ እኔ በቀጥታ የበጎች በር ነኝ ከእኔ በፊት የመጡ አሉ እነሱ ሌቦችና ወንበዴዎች ናቸው ዳሩ ግን በጎቹ አልሰሟቸውም ብሎ ቀጥሎ በሩ እኔ ነኝ ስለዚህ ታያላችሁ ራሱ እረኛና በር ነው ደግሞ በሁለተኛ ደረጃ ሰዎች የሚሰሙ ሰዎች ሁለት አይነት ናቸው። በእርግጥ በጎች አሉ፣ ደግሞ በጎች ያልሆኑ ሰዎች አሉ። እና በጎች ተብለው የተጠቀሱት እኛንን እና ጥቅሱ እዚህ በመጀመሪያ ነጥብ ላይ ማሰፍረው ያቀረባቸው ሁለት ገጸ ባህሪያት አሉ። እነዚህ ቁጥር ስምንት እና ቁጥር ዘጠኝ ያቀረቧቸው፣ እኔ የበጎች በር ነኝ። ቁጥር ዘጠኝ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል ይገባልም ይወጣልም መሰማሪያም ያገኛል። እነዚህ ሁለት ጥቅሶች በተለይ ቁጥር ዘጠኝን ፎከስ ለማድረግ ያሰብኩት ሁለት ገጸ ባህሪያት አቅርበዋል። አንደኛው ራሱ ጌታ ኢየሱስ ነው። ጌታ ኢየሱስ ክርስቶስ የሕይወት በር ነው። ተመልከቱ የተናገረውን ነገር። ይሄ የእኔ ቃል አይደለም፣ የእኔ ሀሳብ አይደለም፣ የማንም ሰባኪ ሀሳብ ሊሆን አይችልም። ራሱ ነው እየተናገራለሁ። እኔ የበጎች በር ነኝ። ቁጥር ዘጠኝ በሩ እኔ ነኝ። አሁን ስለ ራሱ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው። ጌታ ኢየሱስ ክርስቶስ የሕይወት በር ነው። ጥቂት ሀሳቦችን መናገር አለብኝ። ስለ ጌታ ኢየሱስ ስንነጋገር ታቃላችሁ፣ ጌታ ኢየሱስ ክርስቶስ ዝም ብሎ ሰው ብቻ አልነበረም። ወደ ምድር መጥቷል። ያው በዓለም ላይ እንደሚነገረው መጽሐፍ ቅዱስ የሚናገረውን ሰዎች ሁሉ እንደሚያውቁት ጌታ ኢየሱስ ክርስቶስ ከሰማይ ነው ወደ ምድር የመጣው። እሱ መኖር የጀመረው ወደ ምድር ከመጣ በኋላ አይደለም። እሱ ከዘላለም እስከ ዘላለም የሚኖር ይኖር የነበረ አምላክ ነው። አሁንም በህይወት ነው ያለው በአብ ቀኝ የእኛን ስጋ ለብሶ በሰማይ ቁጭ ብሏል። አሁንም ጌታ ኢየሱስ እና ወደ ምድር የመጣው በተልእኮ ነው። አሁን የሰዎችም ህይወት ተልእኮ አለው በእርግጥ እና ጌታ ኢየሱስ ክርስቶስ ሲመጣ በተልእኮ ነው የመጣው የሰውን ስጋ ከቅድስት ድንግል ማርያም ለብሶ እኛ የሆነውን ነገር ሆኖ ከኃጢአት በስተቀር እንደኛ ተርቦ እንደኛ ተጠምቶ እንደኛ ታርዞ በምድር ላይ እንደኛ ተንቆ ተገፍቶ ተጠልቶ እንደኛም ደግሞ የሚወዱን እንደሚወዱን ተወዶ በተከታዮቹ ልክ እንደ ማንኛውም ሰው በምድር ላይ እንዲኖር የመጣ ነው። ግን ከሰው የተለየ ህይወት ነበረው፤ ምክንያቱም አምላክነትም በውስጡ ነበረውና። አሁን ባለፈው ሳምንት ስንነጋገር የጀሆቫ አማኞችን ጠቅሼ መጽሐፍ ቅዱስ የሚናገረውን ሙሉ ለሙሉ ረግጠው ነው የሚያስተምሩት። መጽሐፍ ቅዱስ ግን ጌታ ኢየሱስ ክርስቶስ ራሱ አምላክ እንደሆነ ግን ደግሞ ከቅድስት ድንግል ማርያም ተወልዶ ምን ሆኗል? ሙሉ ለሙሉ ሰው ሆኗል። ስለዚህ ምንድን ነው የምንለው? በክርስትና እምነት ጌታ ኢየሱስ ፍጹም አምላክ ነው፣ ደግሞም ፍጹም ሰው ነው። ሰውነቱና አምላክነቱ በአንድ አካል ውስጥ ኖረዋል። ኦርቶዶክሶች ትንሽ እዚ ጋ የሚናገሩት የተሳሳተ ነገር አለ። አሁን ኦርቶዶክስ ሃይማኖት የተዋህዶ ሃይማኖት ነው አይደል የሚባለው የተዋህዶ ሃይማኖት የሚባለው ከ451 ዓመተ ምህረት ጀምሮ በጣም ሲወገዝ የነበረ ነው። የስተት ትምህርት ነው በራሱ ምንድነው ሐሳቡ። የኦርቶዶክስ አመጣጥ ኢየሱስ ክርስቶስ የሚባለው አምላክ አሉ እነሱ አንድ አካል ነው ያለው፣ ግን በአንድ አካል ውስጥ መለኮትነቱና ሰውነቱ ተዋህደው፣ መለኮትነቱ ማለት አምላክነቱ ሰውነቱን አብዞርብ አድርጎታል። ይሄ የቴዎሎጂ ቃል ነው፣ ውጦታል። ስለዚህ እሱ ፍጹም ሰው አይደለም ወደሚል ኤክስትሪም ነው የሄዱት እና ያ ቶታሊ ሮንግ ነው፣ ትክክል አይደለም። ጌታ ኢየሱስ ክርስቶስ አንድ አካል ነው ያለው፣ በዛ በአንድ አካል ውስጥ ሁለት ባህሪያት አንዱ ሌላውን ተጽዕኖ ሳያደርግ አብረው የሚኖሩበት አካል ሆኖ ነው የመጣው። ማለት አምላክ ነው ደግሞ ምንድን ነው ሰው ነው። ሀሳቤ ግልጽ ነው። ስለዚህ ጌታ ኢየሱስ ክርስቶስ አምላክና ሰው ሆኖ በመምጣቱ ምን ያደርጋል መስላችሁ እኔና እናንተን በሰውነታችን እሱ የኛን ስጋ በመውሰዱ ይወክለናል። አምላክ ሆኖ ደግሞ በመምጣቱ እግዚአብሔርን የሚባለውን አምላክ ለእኛ ይወክላል። ስለዚህ እኛን ለእግዚአብሔር እግዚአብሔር ለኛ የሚወክል ነው ማለት ነው። ይሄ ንጹህ የሆነ የመጽሐፍ ቅዱስ ትምህርት ነው። እና ታያላችሁ አሁን እዚህ ጋር የቀረበው ሀሳብ እኔ የበጎች በር ነኝ በሩ እኔ ነኝ ብሎ ደጋግሞ ሲናገር ሰው ሆኖ የመጣው እኛ ወደ እግዚአብሔር መግባት የምንችልበትን መንገድ ለመክፈትና ለማዘጋጀት ነው። ስለዚህ ይህንን የጌታ ኢየሱስ ክርስቶስን ማንነት ይነግረናል። እሱ የሕይወት በር ነው። በሱ በኩል ወደ ሕይወት መግባት እንችላለን፣ በጌታ በኢየሱስ ክርስቶስ በኩል። ግን ሁለተኛው ገጸ ባህሪ ደግሞ መታየት አለበት፣ የሰዎች አጠቃላይ ሁኔታ እዚህ እንደ ሁለተኛ ነጥብ ነው እኔ ያቀረብኩት። በጎች ተብለው የተጠቀሱት ሰዎች ናቸው። በእርግጥ የሚድኑት ሰዎች ናቸው። ደህንነትን የሚያገኙ ሰዎች ናቸው። ማቴዎስ ወንጌል ምዕራፍ 25 ላይ ሁለት አይነት ሰዎች ወደ ጌታ እንደቀረቡ መጨረሻ ጌታ ለፍርድ በሚመጣበት ጊዜ በጎች እና ፍየሎች ተብለው በፍርድ ዙፋን ፊት ቀርበዋል። ፍየሎቹን ጌታ ኢየሱስ ክርስቶስ እናንተ ለአምላካችሁ ለሰይጣንና ለኃጢአተኞች ወደ ተዘጋጀው የዘላለም ጥፋት ሂዱ ሲላቸው፣ በጎቹን ደግሞ እናንተ ደግሞ የአባቴ ብሩካን ናችሁ ለእናንተና ለእግዚአብሔር ለቅዱሳ ወደ ተዘጋጀው ወደ እግዚአብሔር መንግስት ግቡ ብሎ ሲናገር እናያለን። እና በጎች አሉ እዚህ ጋር በጎች የተባሉት ሊድኑ እና እንዲድኑ የተጠሩ ሰዎች ናቸው። በጎች የተባሉት እና ማለት እነዚህ በጎች የእግዚአብሔር ህዝቦች ናቸው። የዳን ከሆነ እኛንን ማለት ነው። የእግዚአብሔር በጎች ግን የሰዎች አጠቃላይ ሁኔታ መታወቅ አለበት። ሰዎች እኛ ስንመጣ፣ ወደ ምድር ስንመጣ የመጣነው በኃጢአት በር በኩል ነው አሁን ጌታ ኢየሱስ እዚህ ጋር አንድ በር ሆኖ ነው የምናገኘው። አይደለም? እኛ ግን ወደ ምድር ስንመጣ ሁላችንም በኃጢአት በር በኩል ነው ወደ ምድር የመጣ ነው እና በተፈጥሯችን ኃጢአተኞች ነን። አንዳንድ ጊዜ ተደንቃችሁ ይሆናል ብዬ አስባለሁ። ሕፃናት ልጆች እንኳን ሕፃናት ልጆች፣ ሁለት ሕፃን የሆኑ ልጆችን አሁን ድክ ድክ የሚሉ ልጆችን አስቡ እና አንድ ነገር በመካከላቸው ብታስቀምጡ በጣም የሚያጓጓ ሁለቱም ምንድን ነው የሚያስቡት? አንዳቸው ለራሳቸው ለመውሰድ ነው የሚያስቡት አይደለም እና ወዲያው ጥል ሲፈጠር ታያላችሁ። በተፈጥሮ ሰው ራስ ወዳድ ኃጢአተኛ ሆኖ ነው የተወለደው እና እኛ ሁላችንም እንደዛ ነን። ከዚህ የተነሳ በእግዚአብሔር እይታና በክርስትና እምነት መሰረታዊ እውነት የተነሳ ሰዎች ሁሉ ከእግዚአብሔር በጎች በረት ውጭ ነው ያሉት እና ኃጢአተኞች ሰዎች ሁሉ። ለምንድን ነው ሰዎች አንዳንድ አሰቃቂ ነገር፣ አስደንጋጭ ነገር፣ ለሰው ህይወት ትክክል ያልሆነ ነገር፣ ለህይወት ራሱ በምድር ላለ ህይወት ትክክል ያልሆነ ነገር የሚሰሩት? በተፈጥሮ ኃጢአተኞች ስለሆኑ ነው። አንዳንድ የኃጢአት ሀሳብና የኃጢአት ስራ በአስጨናቂ ሁኔታ ልክ እንደ ሆነ አንድ ነገር አስገድዶን እንደምንሰራው ሲያስገድዳቸው ሰዎችን ታያላችሁ ስሜታቸው፣ ፍላጎታቸው፣ ይሄ የኃጢአተኝነት አንዱ ገጽታና አንዱ ባህሪ ነው። ስለዚህ የሰዎች አጠቃላይ ሁኔታ ከበጎች በረት ውጭ ነው ያሉት እና በእርግጥ ጌታ ኢየሱስ ክርስቶስ በዚህ ምዕራፍ ቁጥር 16፣ 17፣ 18 ላይ ሌሎች በጎች አሉኝ ከሌላ በረት የማመጣቸው ብሎ የተናገራቸው ኃጢአተኞች የወንጌል መልእክት ሰምተው ንስሐ እየገቡ የሚመጡ ናቸው። ግን በበጎች ስር በዚህ በበሩ በጌታ በኢየሱስ ክርስቶስ የገቡ እጅግ በጣም ብዙ ሚሊየን በጎች አሉ። አማኞች በብሉይ ኪዳን እነ ሙሴን እነ አብርሃምን መጥቀስ ይቻላል። በአዲስ ኪዳን እነዚህ ደቀ መዛሙርቱን እነ ዮሐንስን፣ ከዛም ወዲህ አማኞች በኢትዮጵያም በውጭም እውነተኛ አማኞች አሉ እና ሰዎች እንግዲህ በተፈጥሯቸው ኃጢአተኞች ናቸው። ወደዚህ በር መጥተው በበሩ ከገቡ ኦፍኮርስ ይድናሉ። የጌታ የኢየሱስ ክርስቶስ አማኞችና በጥላው በክለላው ወይም በጥበቃው ውስጥ የሚሆኑ ይሆናሉ ማለት ነው እና ሁለት ገጸ ባህርያትን ነው የሚያሳየን ይሄ ጥቅስ እኔ የበጎች በር ነኝ እኔ በር እኔ ኢየሱስ ደግሞ በጎች እናንተ ሰዎች። ሁለት ነገሮችን ነው የሚያሳየን ግን እሱ የበጎች በር ነው። እግዚአብሔር ይመስገን እና ወደ ሁለተኛው ነጥቤ እሄዳለው። ብዙ ሰዓት ላለመውሰድ የጥቅሱ ውስጣዊ መልእክት መታየት አለበት። እያንዳንዱ የእግዚአብሔር ቃል የራሱ የሆነ መልእክቶች አሉት። እና ይሄ ጥቅሱ ውስጣዊ መልእክት አለው። አሁን በውድ ልክ እኛ አንዳንድ ጊዜ ስንሰብክ እንደምንለው ንስሐ ግቡና ኑ ብለን እንናገራለን አይደለም ኑ ወደ ጌታ ሩጡ ንስሐ ግቡ ጌታም ተቀበሉ ብለን እንላለን በእርግጥ እዚህኛው ጥቅስ ላይ እንደዚህ አይነት ውጫዊ ጥሪ ሲቀርብ አታዩም ውስጣዊ መልእክት አለው ጥቅሱ ምንድን ነው ጌታ የሱስ ያለው እኔ የበጎች በር ነኝ አለ ቁጥር ስምንት ላይ ከዛ ቁጥር ዘጠኝ ላይ ስትመጡ በሩ እኔ ነኝ በእኔ የሚገባ ቢኖር ይድናል ይገባልም ይወጣልም መሰማሪያም ያገኛል ብሎ ነው የተናገረው። እና ውስጣዊ መልእክቱን ሲናገር ነው የምታዩት። እና በእኔ የሚገባ ቢኖር አሁን ሰዎችን በእኔ መግባት አለባቸው፣ አሁን በእኔ ግቡ ሲል አታዩም። ግን ጀንትሊ፣ በጣም ጨዋ በሆነ መንገድ በእኔ የሚገባ ማንም ሰው በእኔ የሚገባ እኔ በር ነኝ፣ በእኔ የሚገባ ማንም ቢኖር ነው እያለ ያለው። እና ጥሪ ነው አይደለም መልእክቱ በእኔ ግቡ ነው። ውስጣዊ መልእክቱ አሁን እዛ ፈሪሳውያን አሉ። በጣም ብዙ የሃይማኖት ሊቃውንት አሉ። የሃይማኖት ዶክተሮች ናቸው ፀሐፍት የሚባሉት ብሉይ ኪዳንን እያንዳንዷን ጥቅስ ያብራሩላቸዋል፣ ግን ደህንነት አላገኙም። እና ጌታ ኢየሱስ ክርስቶስ የሚላቸው በብሉይ ኪዳን ህግ በኩል አይደለም የምትድኑት፣ በእኔ ውስጥ ብትገቡ ነው የምትድኑት። እና በሩ እኔ ነኝ አለና በእኔ የሚገባ የተባረከ ሰው ነው የሚሆነው። እና መልእክቱ ግቡ ነው፣ በእኔ ግቡ፣ በእኔ ግቡ በጣም ጨዋነት ባለው መንገድ፣ ትሁት በሆነ መንገድ ጌታ ኢየሱስ ክርስቶስ በእኔ የሚገባ ብሎ ሰዎች በሱ ውስጥ እንዲገቡ እና የዘላለምን ሕይወት እንዲያገኙ ጥሪ ወይም መልእክት እያስተላለፈ ነው እና እዚህ መልእክት ውስጥ ሰዎችን የምታውት በውጪ ነው ያሉት እና ከሱ እሱ ውስጥ አይደለም ያሉት። ኦፍ ኮርስ የተወሰኑ ሰዎች እሱ ውስጥ ያሉ አሉ። አሁን ደቀ መዛሙርቱን ታስባላችሁ። እነሱ በሱ ውስጥ ገብተዋል፣ ወደ እግዚአብሔር ቤት፣ ወደ እግዚአብሔር መንግስት፣ ወደ እግዚአብሔር ህይወት በሱ ውስጥ ገብተዋል። ሌሎች ግን በሱ ውስጥ አልገቡም፣ በውጭ ናቸው። በውጭ ያለውን ሁኔታ ጥቂት መጥቀስ በጣም አስፈላጊ ነው። ውጪ ከጌታ ከኢየሱስ ክርስቶስ ውጪ ከእግዚአብሔር መንግስት ውጪ ያሉ ሰዎች ያሉበት ሁኔታ በጣም አደገኛ ነው። አሁን ይህንን ስናገር የበጎችን አጠቃላይ ሁኔታ፣ በዛን ጊዜ የነበረውን ሁኔታ ጥቂት መናገር አለብኝ። እኔ እንግሊዝ ሀገር በነበርኩበት ጊዜ እንግሊዝ ውስጥ ዞር አለው ጠቅላላ እንግሊዝ ውስጥ እና በጣም የሚያስደንቃችሁ ነገር በጎች ዝም ብሎ እረኞች ያሏቸው በጎች ናቸው። በእርግጥ ዝም ብሎ ሜዳ ላይ ቁጥር የሌላቸው በጎች ታያላችሁ፣ ነጫጭ በጎች እና ወደ ሰሜን ሞርስ የሚባል አካባቢ ሄጄ ነበር። እዛ ደግሞ ዋይልድ በጎችም አሉ እና ዝም ብሎ የማንም ያልሆኑ እና በጣም የሚገርም አካባቢ ነው፣ ሰፊ ነው። በጣም ብዙ ርቀት መሄድ ትችላላችሁ። የሰው ያልሆኑ በጎች አሉ። እና በጎች በዛን ጊዜ ጌታ የሱስ ክርስቶስ በነበረበት ጊዜ የእስራኤል ተራራማ ሀገር በሙሉ ምን ተደርጎ ነበር ይባላል? በቀበሮዎችና በተኩላዎች ተበክሎ ነበር። በጣም ብዙ ቁጥር የሌላቸው ቀበሮዎችና ተኩላዎች ነበሩ። እና በጎች ያለ ጠባቂ ከሆኑ እንግሊዝ ሀገር እንዳለው አይደለም፣ ያለ ጠባቂ ከሆኑ ሁል ጊዜ ለአደጋ የተጋለጡ ናቸው። ሀሳቤ ግልጽ ነው። እኛም እንደዚህ ሆነን፣ እኛ አሁን ብቻችንን ብንተው፣ ያለ እግዚአብሔር ጥበቃ ውጭ ብንቀር፣ አሁን ጌታ ኢየሱስ በበጎች የመሰለን፣ በጎች በተፈጥሯቸው ራሳቸውን መከላከል አይችሉም። ራሳቸውን ማዳን አይችሉም። አሁን ተኩላ ቢመጣ ራሳቸውን ማዳን አይችሉም። በጣም በተፈጥሮ ውስጥ በጣም በጣም ተአምራዊ በሆነ መንገድ ራሳቸውን ያስመለጡ በጎች ሊኖሩ ይችላሉ። ይሄ በጣም ሬር ነው። ሊሆን የማይችል ነገር ነው። ከሆነ ተአምር ነው የሚሆነው። ግን እኛም ደግሞ በእግዚአብሔር ፊትና በዚህ ዓለም ውስጥ ስንኖር ራሳችንን ማዳን ከምንም ነገር አንችልም። ይሄ ሊገባን ያስፈልጋል። ጌታ ኢየሱስ በበጎች ሲመስለን የነፍስ ጠላት በበዛበት የነፍስ አዳኝ በበዛበት ዓለምና አገር ውስጥ ነው እኛም እንኖረው እና ከዚህ የተነሳ ጌታ ኢየሱስ ክርስቶስ የሚናገራቸው ሉክ ተመልከቱ፣ ውጭ የነፍሳችሁ ጠላት እንደ አሸን ነው፣ ብዙ ነው። የነፍስ ቀበሮ፣ የነፍስ ተኩላ ውጪ አለ እና መዳን የምትችሉት በእኔ ውስጥ ስትገቡ ብቻ ነው። ጌታ ኢየሱስ ክርስቶስ ደግሞ ኃይለኛ እረኛ ነው። እኛ ራሳችንን ማዳን አንችልም። ማዳን መጠበቅ የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። ሰዎች በጣም ሞኞች ናቸው፣ አንዳንድ ጊዜ በጎች ስለ በጎች ብታጠኑ በጣም ሞኞች የሚሆኑበት ጊዜ አለ። ሞኝ የሚሆኑበት ጊዜ ምንድን ነው መሰላችሁ? አረንጓዴ ነገር ያውና ከቀስ በቀስ ከእረኛቸው ቁጥጥር ውጪ እየሄዱ እየሄዱ እየሄዱ ይሄዳሉ፣ እና መጨረሻ ላይ ምን ይሆናሉ? ይጠፋሉ፣ በተኩላ ውስጥ ይሆናሉ። እና ሞኝ በጎች ሲሊዎች ናቸው ይባላል። ልክ ሰዎችም እንደዛ ነን። በጣም ሲሊ የምንሆንባቸው ጊዜዎች አሉ እና ጌታ ኢየሱስ በሱ ውስጥ ገብተን ከጠላት እንድንጠበቅ ደግሞም የዘላለም ዋስትናና የዘላለም መዳን እንዲሆንልን አስቦ ነው። አሁን ይህንን እየተናገረ ያለው እግዚአብሔር በእውነት እንድንሰማ እና እንድንድን በሱ ውስጥ እንድንጠቀለልና እንድንጠበቅ እግዚአብሔር አምላካችን ይርዳል። እዚህ ሌላው ነጥቤ የጥቅሱን መልእክት የተቀበሉ በረከት የሚል ነው። ይህንን ጥቅስ እንግዲህ ጌታ ኢየሱስ ሲናገር በጣም ብዙ ሰዎች ሰምተዋል። ደቀ መዛሙርቱም አሉ፣ በእርግጥ ቀደም ብለው ሰምተዋል። ደቀ መዛሙርቱ በጌታ ጥላ ውስጥና ክለላ ውስጥ ነው ያሉት። የጥቅሱን መልእክት ያኔ የተቀበሉ በዘመናት ሁሉ የተቀበሉ የተቀበሉት በረከትና የተቀበሉት ደስታ አለ እና እነዚህን በሁለት ከፍዬ ነው ያስቀመጥኩት። በበሩ የሚገቡት ጥሪውን የተቀበሉ ናቸው። ጥሪው ራሱ ከፍቅር እና ከእውነት የቀረበ ነው። ጌታ ኢየሱስ እንደዚህ አይነት ጥሪ ያቀረበው ከእውነተኛ ፍቅሩ የተነሳ ነው። ከእውነተኛ አሳቢነቱ የተነሳ ነው። እኛ አደጋ ውስጥ መኖራችንን በማወቅና በመገንዘብ ነው። በጣም ብዙ ሰዎች ይሄ አይገባቸውም። በዚህ ምድር ላይ በጣም አይገባቸውም። በዓለም ላይ ሰዎች ለአደጋ የተጋለጥንን። ይሄንን አይነት ጥሪ ግን የሚቀርበው ከእውነተኛ ፍቅር ከእውነተኛ አሳቢነት የተነሳ ነው። ይሄ በበሩ የሚገቡት ጥሪውን የተቀበሉ ናቸው የሚለው ስር ይሄ ጥሪ ራሱ መስዋዕትነት የተከፈለበት መግቢያ ነው። ተመልከቱ። በሩ ጌታ ኢየሱስ ነው፣ ግን እኛ በሱ ውስጥ ገብተን የዘላለም ህይወት ወራሾች እንድንሆን እሱ አስፈላጊውን ነገር በሙሉ አድርጓል። በመጀመሪያ ሰው ሆኖ መጣ። ሁለተኛ ወንጌል ሰበከ። ሶስተኛ በቀራኔው መስቀል ላይ ተሰቅሎ ለእኔና ለእናንተ የሞት ዋጋ የሚያስፈልገውን ዋጋ ሁሉ በህይወቱ ከፈለ መስዋዕትነት የተከፈለበት ጥሪ ነው። ዝም ብሎ ጥሪ አይደለም። ይሄ በበጉ የሚገቡት ጥሪውን የተቀበሉ ናቸው የሚለውን ጋር ከምናገረው ሌላው ነጥብ አንዱ በጌታ በኢየሱስ ክርስቶስ ውስጥ መግባት እሱ በሮኖ በሱ ውስጥ ገብቶ ወደ እግዚአብሔር በጎች ወደ እግዚአብሔር መንጋ መደባለቅ አማራጭ አይደለም፣ ግዴታ ነው። ይሄ አማራጭ አይደለም። አሜሪካ መምጣት አማራጭ ነው ለሰዎች አይደለም። አሁን አሜሪካ መምጣት አለመምጣት ይቻላል፣ ወይም ደግሞ ስራ መስራት አለመስራት ሊቻል እንደ ምርጫ ሊቀርብ ይችላል። ለምሳሌ ባል ቢሰራ ሚስት ባትሰራ ምንም አይደለም ብለን እንደ አማራጭ ልንወስድ እንችላለን። ሕይወትም በተመለከተ ግን አማራጭ ያልሆኑ ነገሮች አሉ። አንዱ አማራጭ ያልሆነው ነገር ይሄ ነው፣ በሰዎች ሕይወት ውስጥ በክርስቶስ ውስጥ መግባት እና ይህንን ጥሪ መቀበል አማራጭ አይደለም፣ ግዴታ ነው። ይህንን ያልተቀበሉ ሰዎች ማይቀበሉ ከሆነ የሚቀሩት ውጪ ነው። በመጨረሻ ላይ አሳየዋለሁ ያንን ነጥብ። ውጪ ነው የሚቀሩት። ለአደጋ ነው የሚጋለጡት። ለተኩላ ለቀበሮ ነው የሚጋለጡት። እዚህ በቅርብ ቀን እዚህ ስራ ቦታ ሆኜ የእንስሶችን ጥቃት በሰዎች ላይ የሚያደርሱትን ጥቃት የተለያየ ጥቃት አይ ነበር እና ወልፎች ቀበሮ ነው። ወልፍ ተኩላ ነው ተኩላ ነው ቀበሮ ነው። ወልፍ አጼ ተኩላ ወይም ቀበሮ እና አዎ። እና አሁን ይገርማችኋል። ወልፍ አታክ ሊያደርጋችሁ ከመጣ መጀመሪያ አታክ የሚያደርገው ምናችሁን? ፊታችሁን እና ወይም አንገታችሁን ነው። እና እዚህ አሜሪካ ውስጥ የቀበሮ ጥቃት በጣም ከፍተኛ ነው። ሰዎች ያጠቃሉ። በቃ አንዳንድ ሰዎችን እንዳሉ በልተዋቸዋል። እና አንድ ልጅ በቅርብ ቀን ከዩኒቨርሲቲ የሆነ ካምፕ ሄዶ ወጣ ብሎ ከካምፑ ወጣ ብሎ ዝም ብሎ በስሊፒንግ ባግ ጫካ ውስጥ ተኝቷል። ቀጥታ ወልፉ መጥቶ ጭንቅላቱን ሰነጣጥሮታል፣ እንዳለ ሊያፈነዳው ነበረ። እና ሰዎች አሁን አሁን ይህንን ያመጣበት ምክንያት ምንድን ነው መስላችሁ? በጌታ ውስጥ ያልሆኑ ሰዎች እንደዚህ አይነት ጨካኝ የሆነ አደጋ ጥፋት እና ከፍተኛ ጭካኔ የተሞላበት ጥቃት ውስጥ ይወድቃሉ። በዚህ ምድር በጌታ ውስጥ ያልገቡ ሰዎች እና በበሩ በጌታ በኢየሱስ ክርስቶስ መግባት በሰዎች ሕይወት ውስጥ አማራጭ አይደለም፣ ግዴታ ነው ልላችሁ ነው። የግድ በጌታ ውስጥ መሆን አለብን። ወደ ጌታ ወደ ኢየሱስ መምጣት አለብን። ወደ ጌታ ወደ ኢየሱስ ካልመጣን ግን ሪስኩ በራሳችን ላይ ነው። ለአደጋ የተጋለጥን ሰዎች ነው የምንሆነው። ዓለማችን በጣም ቆሻሻና ጭከና የተሞላባት ዓለም ናት። እዚህ ውስጥ ልንጠበቅ የምንችለው በጌታ በኢየሱስ ክርስቶስ እና በሱ ውስጥ በመግባት ብቻ ነው እና በበሩ በጌታ በኢየሱስ ውስጥ መግባት እጅግ በጣም ጠቃሚ እና አስፈላጊ ነገር ነው። ይህን በተመለከተ ሌላው ነጥብ የማስቀምጠው በበሩ ውስጥ የመግባትን ክብርና ጥቅምን ነው። ጥሪውን የተቀበሉ ሰዎች ናቸው የሚገቡት እና በበሩ ውስጥ መግባት የሚያስገኘው ክብርና ልዩ ጥቅም አለ። አሁን ይህንን ቃሉን ቀጥታ በማንበብ አንድ ሁለት ሶስት ብዬ እናገራለሁኝ። ቁጥር ዘጠኝ በሩ እኔ ነኝ በእኔ የሚገባ ቢኖር አለና ጌታ ኢየሱስ አንደኛ ይድናል አለ ሁለተኛ ይገባልም ይወጣልም። ሶስተኛ መሰማሪያ ያገኛል ብሎ ነው እየተናገረው። እኔ አንድ አራት ነጥቦችን እዚህ ጋር አስቀምጫለሁኝ። የመጀመሪያው በጌታ በኢየሱስ ክርስቶስ በሩ እሱ ሆኖ በጌታ በኢየሱስ ውስጥ ስንገባ የምናገኘው ነገር የመጀመሪያው ነገር በጣም አስፈላጊ የሆነው ነገር የነፍሳችን ደህንነት ነው። ተመልከቱ ያለውን ነገር በሩ እኔ ነኝ፣ በእኔ የሚገባ ቢኖር መጀመሪያ ደህንነትን ያገኛል። ኃጢአቱ ይቅር ይባልለታል። የኃጢአት ስሬት ይቀበላል። ልክ በእኔ ውስጥ ሲገባ ይሄ የሚገባው ሰው የእግዚአብሔር ልጅ የመሆን ስልጣንና ከፍተኛ ክብር ይሰጠዋል። ይሄ ነው ዓላማው። አሁን እኔ ይህንን መልእክት ሳዘጋጅ እንደዚህ አስብ ነበረ። ስለ ጌታ ኢየሱስ ክርስቶስ አሁን እሱ ነው እኔ የህይወት በር ነኝ እኔ የበጎች በር ነኝ እያለ የተናገረው እና አሁን በሩን እንደ አንድ አሁን በምንኖርበት በቴክኖሎጂ ዓለም እንደ አንድ መግቢያ ቦታ አስቡት፣ ጌታ ኢየሱስ ክርስቶስን ልክ ይሄ የመግቢያ ቦታ ስትገቡበት ገና ደጁን ደጃፉን ረግጣችሁ በውስጡ ስታልፉ አንድ ልዩ የሆነ ኃይል በውስጣችሁ አስገብቶ ውስጣችሁን የመቀየር ችሎታ ቢኖረው እናንተ ልክ አልፋችሁ በሩን አልፋችሁ ከገባችሁ በኋላ የተለየ ሰው ነው የምትሆኑት ማለት ነው። ልክ እንደዛ ነው። ጌታ ኢየሱስ ውስጥ ስትገቡ በወዲያውኑ በቅጽበት ነፍሳችሁ ከእግዚአብሔር ጋር ትታረቃለች። አስደናቂ የሆነ እግዚአብሔርና እናንተ መካከል የይቅርታ የአባትና የልጅነት እንደገና ግንኙነት ይፈጠራል። እናንተ ከዛች ቅጽበት ጀምሮ የእግዚአብሔር ሕዝብ፣ የእግዚአብሔር ልጅ፣ የእግዚአብሔር የተዋጁ፣ የይቅርታ የተሰጣቸው ሰዎች ነው የምትባሉት ማለት ነው። ልክ እንዲህ ነው ሀሳቡ በክርስቶስ ውስጥ መግባት ልክ እንደገባን መንፈሳዊ አስደናቂ የሆነ ዘላለማዊ ስራ በህይወታችን ይከናወናል። በእኔ የሚገባ ቢኖር አለና ደህንነት ያገኛል፣ ነፍሱ ትድናለች፣ ከእግዚአብሔር ጋር ይታረቃል፣ ሰላም ይፈስለታል፣ ደስታ ይሞላዋል፣ አለቀ። በጌታ በኢየሱስ ክርስቶስ ውስጥ መግባት አስደናቂ የህይወት እርምጃ ውስጥ ያስገባናል ማለት ነው። ተአምራዊ ነገር ነው። በህይወታችን የሚከናወነው በክርስቶስ ውስጥ ገና ስንገባ ማለት ነው። እግዚአብሔር ይህንን እውነት ያሳየን። ብዙ አማኞች ይህንን እውነት አይተውታል። ሁለተኛው ጥበቃ ይኖረዋል። ይሄ ጥበቃ ይደረግለታል። ምክንያቱም ጌታ ኢየሱስ ክርስቶስ ምንድነኝ ብሏል፣ ከላይ ጀምሮ እኔ የበጎች እረኛ ነኝ እረኛ ነኝ እያለ ነው የሚቀጥለው። እዚህ ቁጥር 11 ላይ ስትመጡ እኔ ህይወት እንዲሆንላቸው እንዲበዛላቸው መጣው መልካም እረኛ እኔ ነኝ። እረኛ ደግሞ ይሄ መልካም የሆነው እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። እንደገና ቁጥር 14 ላይ ወረድ ብላችሁ ብታዩ መልካም እረኛ እኔ ነኝ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ምክንያቱም በእኔ ውስጥ ገብተዋልና ከኔ ሰላምና ረፍት ይቅርታ፣ ደህንነት አግኝተዋልና። ስለዚህ ጌታ ኢየሱስ ክርስቶስ እረኛ ነው፣ ጠባቂ ነው። እረኝነቱና ጠባቂነቱ ከምንለውና እና ከምንገምተው በላይ ነው። አሁን ዮሐንስ ወንጌል ምዕራፍ አስርን አይደል እያየን ያለ ነው። ቁጥር 27 ቁጥር 28 ላይ ልምጣና አንድ ቃል ላንብብላችሁ። 27 በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ፣ ይከተሉኝማል እኔም የዘላለም ህይወትን እሰጣቸዋለሁ ለዘላለምም አይጠፉም ከጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን አለ ጌታ ኢየሱስ። ስለዚህ በጎቼ ድምፄን ይሰማሉ፣ እኔ አውቃቸዋለሁ። በእኔ ውስጥ ገብተዋል፣ ይከተሉኛል፣ ሊከተሉኝ ህይወታቸውን ሰጥተዋል። እኔ ህይወቴን ለነሱ በር እንደሆን ሰጥቻለሁ። ስለዚህ የዘላለም ህይወት አላቸው፣ አይጠፉም አለና ማንም ደግሞ ከጄ አይነጥቃቸው አያችሁ የኢየሱስ ክርስቶስ በጎች መቶ በመቶ ዋስትና አላቸው። በዚህ ምድር ላይ ተኩላ በሞላበት ምድር ላይ ጌታ ኢየሱስ ክርስቶስ ይጠብቃቸዋል። አባትና እናት ሊጠብቁ ይችላሉ ልጆችን ግን ውሱን ናቸው። አባትና እናት አይደለም የተወሰኑ ናቸው። ጌታ ኢየሱስ ግን ወሰን የለውም። እዚህ አሜሪካ ውስጥ ይጠብቃል፣ ኢትዮጵያ ውስጥ ይጠብቃል። እኛ በእሱ ውስጥ ከገባን እሱ ውስጥ ከገባን የትም እንሆን የት ሌሊት ይሁን ቀን ጥበቃው በእኛ ላይ አይጓደልም። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ በኢየሱስ ውስጥ መግባት ልዩ በረከት ልዩ ጥቅም አለው። እንዳውም እኔ ክብር ነው ያልኩት፣ ክብርና ጥቅም አለው። በሱ መጠበቅ የሚባል ነገርን ያሰጠናል። አሁን እዚህ ምድር ላይ የተለያዩ ባለስልጣናት በተለያየ ኃይል ይጠበቃሉ፣ ግን ዋስትና የለውም። በእውነት እኛ ግን የነፍሳችን ጭምር በጥበቃ ውስጥ ነው ያለችው። እግዚአብሔር ይመስገን። ሶስተኛ ነፃነት ያገኛሉ። አሁን ተመልከቱ ቃሉን። ጌታ ኢየሱስ ሲናገር በእኔ የሚገባ ቢኖር ይድናል አለና ይገባልም፣ ይወጣልም። ይሄ ምን ማለት ነው? በእኔ ውስጥ ይገባል ይወጣል የሚለው አንዴ አማኝ ይሆናል አንዴ አማኝ አይሆንም የሚል ሀሳብ አይደለም ያለው። በሕይወት ይመላለሳል ነው የሚለው እና በሕይወታችን በዚህ ምድር በክርስቶስ ኢየሱስ ባለ ሕይወት እንመላለሳለን ዓለም ከምትሰጠው ነፃነት በላይ ኦፍኮርስ ዓለም ነፃነት ስታታቅም ለሰዎች እኛ ግን ነፃነት ይኖረናል። አሁን ነፃነት የሚለውን ነገር ሳስብ እኔ አንዳንድ ሰዎች በዚህ ምድር ላይ ነፃነት ብለው የሚሉትን በተለይ ወጣቶች መጥቀስ እፈልጋለሁ። ሰዎች ነፃነት የሚሉት ምንን ነው መሰላቸው ሁሉን ነገር እንደፈለጋቸው ማድረግ መቻላቸውን ነው። አሁን አንዳንድ ጊዜ እኛ በሀገራችንም በዚህም በሰዎች ህይወት ያየነው ነገር አለ። ቤተሰብ ቁጥጥር ሲያበዛ ነፃነት አሳጡኝ ይላሉ ሰዎች። ግን ነፃነት የሚባለው የዓለም ነፃነት ምንድን ነው የሚለውን ነገር ስናስብ ዓለም የምትሰጣቸው ነፃነቶች በሙሉ ኃጢአቶች ናቸው። እስር ቤቶች ናቸው ራሳቸው። እና ጌታ ኢየሱስ ክርስቶስ ጋር ስንመጣ እስር ቤትና የኃጢአት ነገር የለም። ዘላለማዊ ህይወት ነው ያለው፣ ሰላም ነው ያለው፣ ረፍት ነው ያለው፣ የህይወት ዓላማ የህይወት እቅድ ነው ያለው። አለም ነፃነት እሰጣለሁ ብላ የምታባብለን ማንኛውም ነገር በሙሉ በበስተ ጀርባው ምን አለበት መሰላችሁ? ባርነት አለበት። ለምሳሌ ማጨስን ሰዎች እንደ ነፃነት ሊቆጥሩት ይችላሉ። ግን አንድ ጊዜ ከጀመሩ በኋላ ምን መሆን አይችሉም መላቀቅ አይችሉም። መጠጣትን እንደፈለጉት ሰዎች እንደ ነፃነት ሊቆጥሩት ይችላል። ተው መጠጣት ትክክል አይደለም ስንላቸው፣ ኖ ኖ ኖ እኔ እንደፈለገ መጠጣት ፈልጋለሁ ይላሉ። ከጀመሩትና ሁለት ሶስት ስቴፕ ከሄዱ በኋላ ግን ምን ይሆናሉ? እስረኞች ይሆናሉ። የሱስ ልክፍተኞች ይሆናሉ። ከዛ ውስጥ መውጣት በጣም ከባድ ነው። ስለዚህ ዓለም የምትሰጠው ነገር በሙሉ ነፃነት የምታስመስለው ነገር በሙሉ ከበስተጀርባው ምን አለበት እስር አለበት። የኃጢአት እስር የልማድ እስር የሞት እስር አለበት። የጌታ ኢየሱስ ክርስቶስ ነፃነት ግን ነፃነት ነው። ምንም አስጨናቂ ነገር የለም። ኢየሱስን መከተል ነው። በሱ ጥበቃ ውስጥ ነው ያለኑ። አዎ፣ እናመልከዋለን፣ ቃሉን እናነባለን፣ እንጸልያለን፣ ከሱ ጋር እንገናኛለን። ግን ህይወታችን በሙሉ በክርስቶስ ኢየሱስ የተጠበቀ በነፃነት የምንኖር ሰዎች ነው የምንሆነው በመጨረሻ መንግሥተ ሰማይ የዓለም ነፃነት የምትለው ባርነት ነው መጨረሻው ደግሞ የዘላለም ጥፋት ነው ስለዚህ እነዚህ እነዚህን ነገሮች በሙሉ ይሄ ጥቅስ የሚያሳየን ጥቅስ ነው ይገባል ይወጣል ነፃነት አለው አይታሰርም በሱስ አይታሰርም በልማድ አይታሰርም በኃጢአት የኔ ነው ነፃነት አግኝቷል እግዚአብሔር ይመስገን መጨረሻ የጠቀሰው ነገር ምንድን ነው መሰማሪያም ያገኛል ነው ያለው። ተመልከቱ ቁጥሮቹን። በእኔ የሚገባ ቢኖር ይድናል ይገባልም ይወጣልም አለና ነፃነቱን ጠቅሶ መሰማሪያም ያገኛል። ይሄ መሰማሪያ ያገኛል የሚለው ሀሳብ እዛ ብሉይ ኪዳን መዝሙር 23 ላይ ካየነው ጋራ የተያዘ ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብሎ በለመለመ መስክ ምን ያደርገኛል ያሳድረኛል እግዚአብሔር መሰማሪያ ይሰጠኛል። እኔ መቼም አሁንም መዝሙረ ዳዊት ላይ አንድ ጥቅስ መጥቀስ እችላለሁ። ዳዊት እንደዚህ ብሏል መዝሙር 37 ላይ ጎለመሱ አለና አረጀሁም አለ። ልጆኜ አድጌ ትልቅ ሰው ሆኜ አሁን አርጅቻለሁ፣ ሽበት አውጥቻለሁ፣ እዚህ ደረጃ ላይ ነው ያለሁት። ግን አለ በእነዚህ ከልጅነቴ ጀምሮ አሁን እስካለሁበት ደረጃ ድረስ በሰዎች ሕይወት ውስጥ በእኔም ሕይወት ውስጥ ያለፈውን ነገር ስመለከት፣ ጻድቅ ሲራብ ዘሩ እህል ሲለምን አላየሁም ነው ያለው። እውነት ነው። የእግዚአብሔርን ቃል የሰሙ የታዘዙ፣ በክርስቶስ ውስጥ የሆኑ ሰዎች አይራቡ፣ አያጡም፣ መሰማሪያ አያጡም፣ ይሰማራሉ፣ ይኖራሉ፣ ያድጋሉ፣ ትልቅ ይሆናሉ፣ ለቁም ነገር ይበቃሉ። እና መሰማሪያ ያገኛል። ሰዎች በሙሉ መሰማሪያ አተው ተቸግረዋል። የእግዚአብሔር የሆኑ ሰዎች ግን መሰማሪያ አተው አይቸገሩም። መሰማሪያ ያገኛል። የሚሰራው፣ የሚበላው፣ የሚኖርበት፣ የሚጠጣው፣ የሚያስፈልገው ነገር በሙሉ ይከናወንለታል። ይሄ ማለት ሰነፍ ይሆናል ማለት አይደለም። ተማሪ በትምህርቱ ይበረታል፣ ያጠናል፣ ይተጋል። ሰራተኛ በስራው ይበረታል፣ ይተጋል፣ ያጠናል እና እግዚአብሔር የሚሰሩትንና የሚነኩትን ነገር በሙሉ ይባርክላቸዋል ማለት ነው። አሁን እኔ እዛ እንግሊዝም ሀገር ተናግር ያለው ክርስትና የስንፍና እምነት የሚመስላቸው ሰዎች አሉ። ትክክል አይደለም። በዩሮፕ ውስጥ የዚህ አሁን በዓለማችን ላይ ላለው ነገር በሙሉ ምክንያት የሆነው የክርስትና መስፋፋት ነበረ። የኢንዱስትሪያል ሪቮሉሽን የሚባለው የመጣው በክርስቲያኖች አስደናቂ ወንጌል እንቅስቃሴ ነው ዩሮፕ ውስጥ። እና ከዛ በኋላ የፕሮቴስታንት ወርክ አልኮሊክስ የሚባል ስያሜ የተሰጥቷቸው ነበር ለክርስቲያኖች እና በጣም ስራ የሚወዱ ሰዎች የሆኑት ክርስቲያኖች ናቸው። እና በጣም አስደናቂ ነው። የእግዚአብሔርን እውነት ስንቀበልና ስንከተል በህይወታችን አላማና ትርጉም ያለው ኑሮ ለመኖር እንነሳሳለን ማለት ነው። እንግዲህ ጥቅሱን የተቀበሉ ሰዎች የጥቅሱን መልእክት የተቀበሉ ሰዎች በረከት ያገኙ ሰዎች ናቸው። ድነዋል። ደህንነትን ያገኛሉ እና ጥበቃ ይኖራቸዋል። አስደናቂ ጥበቃ፣ ነፃነት አላቸው። የሚያስጨንቃቸው ነገር የለም። ኢትዮጵያ ውስጥ እንደዚህ ይባላል። ባለቤቷን የተማመነች በግ ላቷን ውጭ ነው የምታሳድረው ተብሎ ሲናገር ሰምተናል እና በባለቤታቸው በጠባቂያቸው በረኛቸው በእግዚአብሔር ላይ ታምነው ስራቸውን ይሰራሉ። እግዚአብሔር ይባረካቸዋል፣ መሰማሪያም ይሰጣቸዋል። የመጨረሻ ማጠቃለያ ጋር ከመምጣቴ በፊት የጥቅሱም መልእክት ያልተቀበሉስ የጥቅሱን መልእክት ያልተቀበሉ በውጭ እንዳሉ ናቸው። አልገቡም። በክርስቶስ ውስጥ ይህንን አስደናቂ ለውጥ አላዩም። አስደናቂ በረከት፣ ክብርና ጥቅም አልተቀበሉም። በውጭ ናቸው። ለማንኛውም የውጭ አደጋ የተጋለጡ ናቸው። ለተኩላው የተጋለጡ ናቸው። ለአስመሳዩ የተጋለጡ ናቸው። ለጨካኙ የተጋለጡ ናቸው ለርኅራሄ ለሌለው ማታለል የተጋለጡ ናቸው፣ በውጭ ያሉ። ስለዚህ በህይወታችሁ እንዳትታለሉ የእግዚአብሔር ጥበቃ እንዲበዛላችሁ እግዚአብሔር ትልቅ ክብርና ትልቅ ደረጃ፣ ትልቅ ጥቅምም ላይ እንዲያስቀምጣችሁ የምትፈልጉ ሰዎች ወደ ክርስቶስ ኑ፣ ክርስቶስ ውስጥ ግቡ። በሩ እኔ ነኝ አለ። እጁን ዘርግቶ ኑ፣ በእኔ ግቡ። በእኔ የሚገባ በጣም ብዙ ይጠቀማል። በእኔ የማይገባ ግን ውጪ ነው የሚቀረው። ስለዚህ በክርስቶስ መግባት እጅግ በጣም አስፈላጊ ነው እና በክርስቶስ ያልገቡ አጠቃላይ አደጋ ውስጥ ነው ያሉት። እና የማጠቃለያ መልእክቴ ታዲያ፣ ልቤ እያዘነ ውጭ ላሉትና ውጭ ለቀሩት ልቤ እየተሰበረ የማስተላልፈው መልእክት በበሩ ላልገቡ ጥሪ ነው። እባካችሁ በክርስቶስ ውስጥ ግቡ። እንደዚህ ነው ያለው ጌታ ኢየሱስ፣ በሩ እኔ ነኝ፣ እኔ የበጎች በር ነኝ ውጭ ግን ሌባ አለ። ሊሰርቅ፣ ሊያርድ፣ ሊያጠፋ የተዘጋጀ ቁጥር አስር ላይ አላማው መስረቅ፣ ማረድ፣ ማጥፋት ሌላ ምንም አላማ የለውም። ኃጢአት እንደዚህ ነው። ሰይጣን እንደዚህ ነው። ዓለም እንደዚህ ናት። ውጭው እንደዚህ ነው እና እኔ ጋ ግቡ ነው የሚለው ጌታ ኢየሱስ። እኔ ጋ ብትገቡ ሙሉ ጥበቃ ይኖራችኋል፣ ሰላም፣ እረፍት፣ ደህንነት የዘላለም ሕይወት የዘላለም መንግስት። አንድ ሰው ክርስቲያን ሲሆን በዚህ ምድር ላይ የሚቀርበት ነገር አንድ ነገር ብቻ ነው፣ ኃጢአት ብቻ ነው። ሌላ የሚቀርበት ነገር የለም። ኃጢአት ደግሞ ሰውን የሚያጠፋ ነገር ነው። እሱ ነው የሚቀርበት ለሰው። ከዛ ውጭ ግን ሁሉ ነገር እንደ ማንኛውም ሰው እየኖረው ነው የሚኖረው። እግዚአብሔር ይርዳን እና ከአደጋ ውስጥ የምንወጣው በዚህ በበሩ በክርስቶስ ውስጥ ስንገባ ብቻ ነው እና ይህንን ነው ቤተ ክርስቲያን እንድታስተላልፍ ጌታ ኢየሱስ ያቆማት የተከላት መልእክታችንም የጌታን መልእክት የእኛም መልእክት ጌታ ኢየሱስ በምድር 33 ዓመት ነበረ እና ሶስት ዓመት ተኩሉን ወንጌል በመስበክና በማስተላለፍ ነው የኖረው። በመጨረሻ በሶስተኛ ዓመት ተኩሉ ላይ ቀራኔው መስቀል ላይ ተሰቅሎ ሞታል። ግን መልእክቱ ይሄ ነው። ወደ እኔ ኑ ነው፣ ግቡ በእኔ ውስጥ በእኔ ውስጥ ብትገቡ ትድናላችሁ ነው። የቤተ ክርስቲያንን መልእክት ይሄ ነው እና የማጠቃለያ መልእክቴ በበሩ ላልገቡ ግቡ፣ ወደ በሩ ንስሐ ግቡ። ክርስቶስ ወደ አንተ መጥቻለሁ፣ ተቀበለኝ፣ ኃጢአቴን ይቅርበልና ያንተ አድርገኝ ማለት አለብን። በግላችን ቤታችን ገብተን ተንበርክከን መጸለይ አለብን። በበሩ ገብተን ላለን ትልቅ እድል፣ ትልቅ ክብር፣ ትልቅ በረከት፣ ትልቅ ጥቅም እንደተሰጠን በማሰብ ጌታን በእውነት ማምለክና ማገልገል አለብን። ለጌታ ህይወታችንን ሁል ጊዜ መስጠት አለብን። በዚህ ህይወት ማፈር የለብንም። ጌታን ማመስገን፣ በቤታችን ጌታን ማምለክ እንደሚገባ ቃሉን ማንበብ፣ ቅድም ወንድማችን ቴዎድሮስ ይናገር እንደነበረው ቃሉን ማንበብ፣ ደግሞም በምስክርነት ጌታን እየመሰከርን ሰዎች እንዲመጡ መርዳት፣ ወደዚህ በር እንዲገቡ እና ደግሞ ጌታን ሳናቋረጥ ማምለክ እንድንችል እግዚአብሔር አምላካችን ይርዳን። መልእክቴን እዚህ ላይ አቆማለሁኝ።